ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሀገርኛ ሪፖርት በመላው ኢትዮጵያ መስከረም አስራ ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት የደመራ በዓል ተከብሮ ውሏል። በዚህ ሁለት በተለይ በአዲስ አበባ በመስቀል አደባባይ ብፁዕ ወቅዱስ አቡነ ማቲያስ ፓትርያርክ ሊቃነ ጳጳሳት በኢትዮጵያ የኢትዮጵያ ካቶሊክ እምነት አባት እና የሩሲያ ኦርቶዶክስ ተወካዮችና በርካታ ምዕመናን በተገኙበትም ተከብረዋል። በዚሁ ጊዜ አቡነ ማቲያስ እንደተናገሩት መስቀሉ ቂምና በቀልን አስወግዶ ፍቅርን የሚያድል መሆኑን ገልጸው ይህም ሲሆን በይቅርታና በመከባበር መሆኑን አስታውሰዋል። በረከተ መስቀሉ እንዲደርሰንም ከጥፋት ሳይሆን ከሰላምና ፍቅር ጋር ሆነን ስናከብረው መሆኑን አበክረው ገልጸዋል። በዚሁ ደማቅ ስነስርዓት ላይ ካህናቱ እንደተለመደው የያሬድን ዝማሬ ከነሽብ ሽብሸባው፣ ዲያቆናቱ መዝሙራቸውን በትርኢት አጅበው በዓሉን አድምቀውታል። የንግስት እሌኒ ተምሳሌ የሆነችው በኢትዮጵያ ባንዲራ አጊጣ የመስቀሉን መገኘት በሚያስረዳ አኳሆን አጭር ድራማም ተውናለች። ይህ የመስቀል በዓል በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰሱ ቅርስነት የተመዘገበ በመሆኑ በርካታ የውጭ ሀገር ጎብኞች መጥተው በዓሉን በስፍራቡ መገኘት ተስራዋል። ምሽት ላይም የአዲስ አበባ ፖሊስ ኮሚሽን በዓሉ በሰላም ተጀምሮ በሰላም መጠናቀቁን ገንጽዋል። በአባይ ውሃ አጠቃቀም ላይ ከትብብር ውጪ ሌላ አማራጭ የለንም በማለት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ በተባበሩት መንግስታት ሰባ አራተኛ ጉባኤ ላይ መናገራቸውን መንግስታዊ የዜና አገልግሎት አስታወቀ። ክብርት ሳህለ ወርቅ በተባበሩት መንግስታት ድርጅት ላይ ያደረጉት ንግግር በአማርኛ ይህም ከአርባ አምስት ዓመታት በኋላ አንድ የኢትዮጵያ መሪ በጉባኤው ላይ ተገኝቶ በአማርኛ ሲያደርግ የመጀመሪያው እንደሆነ ተገልጿል። በተባበሩት መንግስታት ድርጅት ጉባኤ ላይ ለበርካታ ጊዜያት በመገኘት በአማርኛ ንግግር ያደርጉ የነበሩት ግርማዊ ቀዳማው ኃይለስላሴ ነበሩ። ሟቹ አቶ መለስ ዜናዊና በቅርቡ ከስልጣን የተሰናበቱት አቶ ኃይለ ማርያም ደሳለኝ ንግግር ያደርጉ የነበረው በእንግሊዝኛ መሆኑ የሚታወስ ነው። ክብርት ሳህለ ወርቅ በተለይ በአባይ ላይ የተገነባ ስላለው ግድብና ስለ አባይ ወንዝ ልዩ ትኩረት ሰጥተው ንግግር ያሰሙት፣ ቀደም ሲል የግብፁ ፕሬዚደንት አብዱል ፈታ አልሲሲ የአለም መንግስታት በኢትዮጵያና ግብጽ መካከል የአባይን ውሃ በተመለከተ ያለውን ውዝግብ እንዲያደረጉ ጥሪ ማሰማታቸው፣ ፕሬዚደንት ሳራወት ደግመው ደጋግመው እንዳሳሰቡት የአባይ ውሃ አጠቃቀም የሚመሰርተው በአለም አቀፍ ህግ መርሆዎች ማለትም ምክንያታዊና የተፈጥሮ ሀብት አጠቃቀምን በማስፈለግ መሆን እንዳለበት አስገንዝበዋል። ያሳሳቸው እንዳሉትም የህዳሴ ግድቡን በተመለከተ ያሉትን የቴክኒክ ችግሮች ለባለሙያዎቻችን መተው ይኖርብናለት የኢትዮጵያ፣ ሱዳንና ግብጽ ሚኒስትሮች በቅርቡ በካይሮ ምክክር ካደረጉ በኋላ ተመልሰው በጥቅምት ወር በካርቱም ስለሚገናኙ ተፋሰሱን ያካተተ ህጋዊ ማዕቀፍ ለማድረግ ኢትዮጵያ ቁርጠኛ ናት ብለዋል። ምንም እንኳ ፕሬዚደንት ሳህለወርቅ ባይጠቅሱትም የግብፁ ፕሬዚደንት ወደ አለም መንግስት ጉዳዩን ወደ አለም መንግስታት የወሰዱት በውስጥ ከህዝቡ የተነሳባቸውን ተቃውሞ ለማለዘብ መሆኑን የኢንተርናሽናል ዜና አውጣሮች ዘግበዋል። በፀረ ሽብር አዋጁ ክስ እንዳይመሰረት የኢትዮጵያ ሰብዓዊ መብት ኮሚሽን አስታወቀ። የፀረ ሽብር ህጉን መልሶ የመጠቀም አካሄድ እየታየ መሆኑን የጠቀሰው የኮሚሽኑ መግለጫ ባለፈው ሰኔ አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት በተከሰተው ድርጊት ተጠርጥረው በስር ላይ የሚገኙ ሰዎች በጸረ ሽብር ህጉ መጠየቅ የለባቸውም ብለዋል። ከሰኔ አስራ አምስቱ ድርጊት ጋር በተያያዘ ጋዜጠኞችና የፖለቲካ ፓርቲ አባላት የታሰሩ መኖራቸውን የጠቀሰው መግለጫ በተፈጸመው የወንጀል ድርጊት ካሉ በመደበኛው የወንጀል ህግና ስርዓት ጉዳያቸው መታየት እንዳለበት መግለጫው አሳስቧል። የኮሚሽኑ መግለጫ እንዳመለከተው በእስረኞች አያያዝ ረገድ መሻሻል መኖሩን ከዚህ በፊት እንደነበረው በምርመራ ወቅት የማሰቃየት ተግባር እየተፈጸመ አለመሆኑን መግለጫው ጨምሮ ጠቅሷል። አብዛኛዎቹ በኦርቶዶክስ ተዋሕዶ ቤተ ክርስቲያን የተነሱ ጥያቄዎች በአንድ ወር ውስጥ ምላሽ ሊያገኙ እንደሚችሉ መንግስታዊ የዜና ቤተ ክርስቲያኒቱን የኮሚቴ አባላት ጠቅሶ ዘግቧል ኮሚቴው ከአማራ ኦሮሚያ ደቡብ ሶማሌ ሀረሪ ና ቤኒሻንጉል ክልሎች ፕሬዚደንቶችና ምክትል ፕሬዚደንቶች እንዲሁም ከአዲስ አበባና ድሬዳዋ የከተማ አስተዳዳሪዎች ጋር በመከረው መሰረት እንደየ አካባቢዎቹ ችግሮቹ ለተነሱት ጥያቄዎች የሚሰጡት ምናሾች ፈጣን መሆናቸውን ገልጸዋል ከተገኙት ምናሾችን መካከል በሲዳማ ዞን የተካተሉ አብያተ ክርስቲያናትና የምእመናን መኖሪያ ቤቶች ግንባታ መጀመሩ የአዲስ አበባ አስተዳደር የተነጠቁ ይዞታዎችን የመመለስና ለሁሉም የቤተክርስቲያኒቱ ይዞታዎች የይዞታ ማረጋገጫ ሰነድ ማለትም ካርታ መስጠቱ ተጠቅሷል። በዚህ አጋጣሚም የቤተ ክርስቲያኒቱን አማኞች ለበቀል ጥቃት የሚያነሳሱ ግለሰቦችን ከዚህ ድርጊት እንዲቆጠቡ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያ በሱዳን ያሳየችውን አይነት የሰላም ሽምግልና በደቡብ ሱዳንም በድጋሚ እንድታስመዘገብ ጥሪ አስተላለፉ። የኢትዮጵያ የውጭ ጉዳይ ሚኒስቴር በሰጠው መግለጫ እንዳስታወቀው የቀድሞ ሱዳን ፕሬዚደንት አልበሽር አልበሽርን ከስልጣን መሰናበት ተከትሎ በሱዳን በወታደራዊ ኃይልና በሕዝቡ መካከል የተፈጠረውን መፋጠጥ በሽምግልና መፍታት እንደተቻለ ሁሉ በደቡብ ሱዳንም በተመሳሳይ ጫና በመፍጠር ሰላም እንዲሰፍን ለማድረግ ኢትዮጵያ የበኩሏን እንድትወጣ ዋና ጣቱ መማጠናቸውን ገልጿል። በርካታ ሶማሊያውያን በሀገራቸው እየተፈጠረ ያለውን ድርቅና ረሃብ እንዲሁም የአሸባሪውን የአልሸባብ ጥቃት በመሸሽ ወደ ኢትዮጵያ እየገቡ መሆናቸውን ኢንተርናሽናል የዜና አውታሮች አስታወቁ። የተባበሩት መንግስታት የስደተኞች ጉዳይም የህዝቡ ሽሽት አስደንጋጭ መሆኑን ጨምሮ አስታውቋል። በኢትዮጵያና በኬንያ የሚገኙ የጸጥታ ኃይሎች በግርግሩ መሀል አሸባሪዎች ከነጥቃቸው ድንበር ተሻግረው ሊገቡ ስለሚችሉ ጥብቅ ቁጥጥር መደረግ የተባበሩት መንግስታት የስደተኞች መጠን ሰፊ በመሆኑ የቦታ አጥረት እንዲያጋጥም እንደሚችል ጠቁመዋል። የቅዱስ ጊዮርጊስ ቢራ ፋብሪካ ከሀያ ዓመታት በፊት ገዝቶ ወደ ግል ንብረትነት ያዛወረው የፈረንሳዊ የቢጂ አይ ኩባንያ በአሁኑ ጊዜ የዘቢደር ቢራ ፋብሪካንም ግዢ ሙሉ ለሙሉ ማጠናቀቁ ነው አስታወቀ። ዘቢደር ያለውን የአንድ ነጥብ ስምንት ሁለት አምስት ቢሊዮን ብር አክሲዮን ኩባንያው ገዝቶታል። በቢደር ቢራ ፋብሪካ ከአዲስ አበባ በአንድ መቶ ስልሳ ስድስት ኪሎ ሜትር ርቀት በደቡብ ክልል ወልቂጤ ከተማ እንደሚገኝ ይታወቃል። ቢጂአይ በትግራይ የሚገኘውን የራያ ቢራን በቅድሚያ አርባ ሁለት በመቶ የአክሲዮን ድርሻ በመግዛት እና በኋላም ሙሉ አክሲዮኑን በሁለት ነጥብ አምስት ቢሊዮን ብር በመግዛት ማጠቃለሉ የሚታወስ ነው። ፌዴራል ፖሊስ ጥራታቸው ያልተጠበቀውን በፕላስቲክ የታሸጉ ውሃ አከፋፋዮችን በቁጥጥር ስር እያዋለ መሆኑን የደረሰን ዜና አመለከተ። የፌዴራል ፖሊስ ከሚመለከታቸው አካላት ጋር በመተባበር በኦሮሚያና በአዲስ አበባ መዳረሻዎች አካባቢ የሚገኙ የውሃ አምራቾች እና ከፋፋዮችን በመከታተል ምርመራ በማድረግ ላይ መሆኑን ከዜናው የተገኘው መረጃ ያመለክታል። ወደ ሰማኒያ የሚጠጉ የውሃ አምራቾች ንጽህናው ያልተጠበቀ ውሃ በፕላስቲክ እያሸጉ እንደሚሸቱ ፖሊስ ፍንጭ መስጠቱንም ዜናው ጨምሮ ያስረዳል።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 ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሀሪክ ይከተሉን።